ሰባት አባላት ያሉበት የአስቸኳይ ጊዜ አፈጻጸም መርማሪ ቦርድ በይፋ ስራውን የጀመረው ባለፈው ጥቅምት ወር አጋማሽ ላይ ነበር ቦርዶ የአስቸኳይ ጊዜ አዋጅ እርምጃዎች ኢሰብአዊ አለመሆናቸውን የመቆጣጠርና የመከታተል ስልጣን በኢትዮጵያ ሕገ መንግሥት ተሰጥቶታል። በዚህም መሰረት የቦርዱ አባላት በሦስት ክልሎችና በአዲስ አበባ በነበሩ ሕዝባዊ አመጾች ተሳትፈዋል የተባሉ 26,00 ገደማ ተጠርጣሪዎች የታሰሩባቸውን ማዕከላት ሲጎበኙ ቆይተዋል። የቦርዱ ሰብሳቢ አቶ ታደሰ ወርዶፋ ትላንት ለሕዝብ ተወካዮች ምክር ቤት የዋጁን አፈጻጸም አስመልክቶ ባቀረቡት ዘገባ ላይም በማዕከሎቹ የነበሩ የሰብዓዊ መብት ጥሰቶችን ጠቃቅሰዋል። በአዋሽ ሰባት አላጌና ዲባ ባሉ ማቆያዎች በምርመራ ወቅት የተወሰኑ ፖሊሶች በማስፈራራትና በማስገደድ የእምነት ቃል እንዲሰጥ ያደርጉ ነበር ማለታቸውም ተዘግቧል። እነዚህም ቢሆኑ በመጀመሪያዎቹ ወራት የታዩ እንደነበርና በስተኋላ ላይ መስተካከላቸውን ለምክር ቤት አባላት ተናግረዋል። አቶ ታደሰ አጠቃላይ የሰብአዊ መብት አያያዙን እንዲህ ገምግመውታል። በመንግስት በኩል በቁጥጥር ስር የዋሉት ዜጎች ሰብአዊ መብት ለመጠበቅና ሰላምን ለማረጋገጥ የተሰራው ስራ ውጤታማ መሆኑን ቦርዱ ለመመልከት ችሏል። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳሐ ተክሌ የሰብአዊ መብት ጥሰቱ በውሱም ቦታዎች ላይና ለአጭር ጊዜ ብቻ የተከናወነ አይደለም ባይ ናቸው የነበሩት የፈጸመ የነበረው የቶርቸር እና የማሰቃየት ተግባር ኢንሲደንታል ወይም ደግሞ አልፎ አልፎ ብቻ የታየ ነገር አልነበረም። ብዙዎቹ ቦታዎች ላይ ታይቷል። ብዙም ሪፖርት የተደረገ ነገር ነው እና አንድ ሁለት ብቻ የምንላቸው ሳይሆን ብዙዎች። አሁን በተለይ ያለን መረጃ ያለን የአዋሹ አዋሽ ሰባት የብላቴን እና የብር ሸለቆ የሚመለከቱ ናቸው እና እኛ ባለን መረጃ መሰረት በጣም በብዙ መልኩ ነበር የሚፈጸመው። ና ነበረው የቶርቸር የማሰቃየት ና ከሰብአዊ አያያዝ ውጭ ያለ የነበረ ነገር ብዙ ነበር ማለት ነው። ላይክ ሲስተሚክ ነገር ነበረ። ስለዚህ እንደዚህ በቀላሉ ተድበስ ብሶ መታለፍ የነበረበት ሳይሆን እንደ ትልቅ ችግር መታየት የነበረበት የአቶ ፍሳህን አባባል በጦላይ ላይ ወታደራዊ ካምፕ በስር የቆየው ስዩም ተሾመ ያጠናክራል። በአምቦ ዩኒቨርሲቲ መምህር የሆነው ስዩም መንግስትን የሚተቹ ጽሁፎችን በመጦመር ይታወቃል። ለ56 ቀናት በጦል ላይ በታሰረበት ወቅት የደረሰበትንና በሌሎች እስረኞች ላይ ሲፈጸም የተመለከተውን ይዘረዝራል። መጀመሪያ ዙር ነው እኛ እንደገባን ወደ አምስት ሺህ ስድስት መቶ አካባቢ ሰው ነው የነበረው ጦላይ ውስጥ እና የኮማንድ ፖስቱ አቅሮ እዛ ምርመራ ሲያካሄድ የነበረው ምናልባት ያን አምስት ሺህ ሰው በአስር ቀን አስራ አምስት ቀን ውስጥ አካባቢ ነው የጨረሱት ምርመራውን እና ስለ ምርመራ ሂደቱ በአጠቃላይ በስቃይ ነበሩ። በዱላ በግርፍ በጣም በሚዘገንን ሁኔታ ነበር ሲካሄድ የነበረው እና እኔ ላይም ያው ለሁለት ሰዓት ተኩል ነው የተገረፍኩት። ሶስት ጊዜ ነው ራሴን የሳትኩት። በጣም አሰቃቂ ነው ሰዓት ገን ፖንት ሽጉት ተደቅኖ ብእስክትናገር እስከ መገደድ የደረስኩ በሁኔታ ነው የነበረው። ከቦርዶ አባላት ውስጥ ጦላይን የጎበኙ እንዳሉና የተመረጡ አምስት መቶ ገደማ ታሳሪዎች ያቀረቧቸውን የሰብአዊ መብት ጥሰቶች ማድመጣቸውን ስዩም ያስታውሳል። በእስረኞች ላይ ሰብአዊ መብት ጥሰት ፈጽመዋል ከተባሉ ግለሰቦች ውስጥ ከፊሉ ለህግ እንዲቀርቡ መደረጋቸውን፣ ሌሎቹ አስተዳደራዊ እርምጃ ተወስዶ ከደረጃቸው መውረዳቸውን፣ ቀሪዎቹ ደግሞ ከስራ እንዲወጡ እንደተደረገ አቶ ታደሰ ለምክር ቤት አባላት ገልጸዋል። ዝርዝሩን ከማቅረብ ግን ተቆጥበዋል። የአምነስቲው አቶ ፍስሀ በደፈናው ህጋዊና አስተዳደራዊ እርምጃ ተወስዷል ብሎ ከመግለጽ በላይ መደረግ ነበረበት የሚሉትን እንዲያስረዳሉ። የማሰቃየትና ሰብአዊ አያያዝ ማካሄድ ራሱ ወንጀል ነው። የኢትዮጵያ ህግ፣ የወንጀለኛ መቅጫ ህጉ ላይ በማሰቃየት መረጃ ለማግኘት የሚደረግ ጥረት ወይም ደግሞ ሰዎች ላይ ማስረጃ እንዲሆኑ ማስገደድ የሚል ፕሮቪዥን አለ። እነዛ ሰዎች በዚህ መታየት አለባቸው። ምክንያቱም የህግ የበላይነት ስንል ህግ የሚሰራው ለተራው ህዝብ ብቻ ሳይሆን ለመንግስት አካላትም ነው። እነዚህ ሰዎች ያላቸውን የመንግስት ኃላፊነት ተጠቅመው የሰዎችን መብት ከረገጡ የህገ በላይነት ባለበት ሀገር ላይ ተጠያቂ መሆን አለባቸው።